ኢትዮጵያ ውስጥ በከፍተኛ ሁኔታ የሴቶችን ሕይወት ከሚነጥቁ የካንሰር አይነቶች መካከል በሁለተኛ ደረጃ ላይ ይቀመጣል የማህጸን በር ካንሰር ወይም ሰርቪካል ካንሰር። ይህ ችግር እያደገ መምጣቱም ከቅርብ ዓመታት ወዲህ ትኩረት እንዲሰጥ አድርጎታል። ይህን ተከትሎም ለሴቶች የግንዛቤ ማስጨበጫዎችና ቅድመ ምርመራዎችም በየቦታው እየተሰናዱ ይገኛሉ። ከዚህ በተጨማሪም በሽታው ገና ሳይጀመር ለማስቆም በቁጥር የላቀ ህዝብ ጋር የደረሰ ባይሆንም አመታዊ የክትባት ዘመቻዎችም ተጀምረዋል። ዶክተር መሰረት ዘላለም በጤና ሚኒስቴር የህጻናት እናቶችና አፍለ ወጣቶች ጤና እንዲሁም የስርዓተ ምግብ ዳይሬክተሬት ዳይሬክተር ናቸው። የዘንድሮውን ዘመቻ አላማና ዕቅድ እንዲህ ያስረዳሉ። ላለፉት ሶስት አመታት የማህፀን በር ካንሰር መከላከያ ክትባት እንደ ሀገር በዘመቻ መልክ እንሰጣለን። በየአመቱ የምንደርሳቸው ታላሚ ልጃገረዶች የአስራ አራት አመት ልጃገረዶችን ነው የምንሰጡ በየአመቱ አንድ ነጥብ ሁለት ሚሊየን የሚገመቱ ልጃገረዶችን በትምህርት ቤት እና ከትምህርት ቤት ውጭ እንደርሳለን ማለት ነው። እንደሚታወቀው እንግዲህ የሴቶች ከመራቢያ አካል ጋር ተያይዞ የሚከሰቱ የካንሰር ችግር ስናይ እንግዲህ በቀዳሚነት የሚቀመጡ የጡት ካንሰር፣ የማህጸን በር ካንሰር ይሄ እንግዲህ ከፍተኛ ድርሻ ይዛሉ። በተለይ ደግሞ በጣም ገዳይ ናቸው። እናቶችና እንግዲህ ቶቻችን በስቃይ ለሞት የሚዳርጉ ናቸው። ስለዚህ ከዚህ ከህብረተሰብ ጤና ካለው አስተዋጽኦ አንፃር እነዚህም እንግዲህ መከላከል ቅድሚያ መከላከል በጤና ሚኒስትር በፖሊሲያችን በስትራቴጂያችን በመርህ የምንጠቀምበት ነው። ዶክተር መሰረት ይሄ ክትባት እድሜያቸው አስራ አራት አመት ለሆናቸው ታዳጊ ልጃገረዶች ላይ ትኩረት ማድረግ ያስፈለገበትን ምክንያት እንዲህ ያስረዳሉ። ግምል ለምን አስራ አራት አመት ተመረጠ? ቃል መረጃዎቻችን እንደሚያሳዩት እንግዲህ ከዛ በኋላ ከሆነ ልጃገረዶቹ ግንኙነት የሚጀምሩበት እድሜ ስለመሆን ከሆነ በኋላ ደግሞ ክትባት መስጠቱ ጠቀሜታ የለው። ግንኙነት ከመጀመራቸው በፊት ማድረግ አለብን በሚል የብሔራዊ ግብረ ኃይል፣ በተለይ የክትባት ግብረ ኃይል ከፍተኛ የሳይንሳዊ ትንተና ተደርጎ፣ ቅኝት ተደርጎ ያለንን መረጃ ትንትነን እንደ ሀገር መመሪያ የተሰጠበት ነው። ማለት ለአንድ ልጃገረድ ሁለት እንሰጣለን። አንዴ ከሰጠን ዛሬ በስድስት ወር ሁለተኛውን እንሰጣለን። ስለዚህ በአመት ሁለት ጊዜ የምናደርገው መርሃ ግብር ነው ማለት ነው። በቅርብ ጊዜ ግን ሀገራችን ላይ እንግዲህ ኮቪድን ከተከሰተ በኋላ በአንዳንድ ምክንያት ትምህርት ቤት በተፈለገው ጊዜ መከፈትን መዘጋትም ስለማይችል ያን የተከፈል በአመት ባለፈው አመት ሁለተኛ ስረትንና በዚህ አመት የመጀመሪያው ስረትን እያደረግ ሁለቱንም የመስጠት ስራዎችንም ባለፈው ዓመት ጀምረናል ማለት ነው። ዶክተር መሰረት ኮቪድ-19 በዓለም አቀፍ ደረጃ በሌሎች ሕክምናዎች ላይ ያሳደረው ጫና በዚህ ክትባት አቅርቦት ላይም እንደሚታይ የጠቀሱ ሲሆን፣ ይሁንና በቀጣይ ደግሞ ሰፊ ስራዎችን የመስራት እቅድ አለ ይላሉ። ገበያው ላይ ያለውን የክትባት መጠንና የጥረት ነበረ እንደሚታወቀው ብዙዎቹ ፋብሪካዎች ለኮቪድ ክትባትና ኮቪድን ከመከላከል አንፃር የሚሰሩ ስራዎች ላይ ብዙ ስራቸው ማስክ ማምረት ሳኒታይዘር ማምረት በተለይ የኮቪድ ክትባት ላይ ምርት ላይ በጣም በስፋት ስለገቡ ይሄን ደግሞ ክትባት የሚያመርተው ካምፓኒም እንደዚህ እጥረት ተከስቷል። ምክንያቱም አለም አቀፍ እንግዲህ ኮምፒቲሽን አለ። በዚህ ውስጥ እንግዲህ አስራ አራት አመት ላይ ቆመናል። የመጀመሪያ የነበረን እቅ አስራ አራት አመት ላይ ጀምረን አስራ ሶስት አስራ ሁለት የሞላቸውን አስር የሞላቸውን ልጆችን እንደዚህ እኩል በጅምላ ባንዴ ሊሰርተን ከዛ ወደ ዘጠኝ አመት የመደበኛ መርሃግብሩ አካል እንዲሆን ነው እንደ እቅድ ይዘን የሰራ ነው። ግን ባለው ሁኔታ ያን ማሳካት አልቻልንም። በሌላ በኩል ክትባቱ ሀገር አቀፍ ቢሆንም በሰሜን ኢትዮጵያ ያለው ወቅታዊ የጸጥታ ሁኔታ በጦርነት ውስጥ ተሳታፊ በሆኑት ሦስቱ ክልሎች ውስጥ ሂደቱን ማስተጓገሉን ገልጸው፣ ይሁንና ክትባቱን በቀሪው የሀገሪቱ ክፍል ለማዳረስ እየተሰራ ነው ይላሉ። ብሔራዊ ዘመቻ ነው የምናደርገው በየአመቱ በዚህ አመት ግን እንደሚታወቀው ለወሉ ሰው ግልጽ ነው በተለይ በሰሜኑ ሀገር ምክበት ካለው የጸጥታ ችግር አንጻር ትግራይ ክልል ላይ አማራ ክልልና አፋር ክልል ላይ ካለው ነባራዊ ሁኔታ አንጻር በጊዜው አሁን በአስቀመጥነው መርሃ ግብር መሰረት እንጀምርም። ግን እነሱ ጋር ተወያይተን እነሱ ክልሎቹ እንደ ክልሎቹ ነባራዊ ሁኔታ ነቻቸው ሰአት ተማሪዎችን ትምህርት ቤት በሚንዘር ሰዓት እሱ የምናከናውን ይሆናል። ከእነዚህ ሶስት ክልሎች ውስጥ ያሉ ክልሎች ግን በስፋት የምንሄድበት ይሆናል። ዛሬ የጀመሩ ክልሎች አሉ ብዙ ከሁለት ጀምረን ጥር ሁለት እስከ ጥር ስድስት ድረስ በዚህ ሳምንት ከሰኞ እስከ ዓርብ ደን የሚሰጥበት አካሄድ የሚሆነው በትምህርት ቤት ውስጥ ከትምህርት ሚኒስቴር ጋር በጣም በቅርበት ይሰራለን። ትምህርት ቤት ያሉ ልጃገረዶች እና ከትምህርት ቤት ውጭ ያሉት ደግሞ በጤና ተቋማት የሚደርስ ይሆናል። በጤና ሚኒስቴር የህጻናት እናቶችና አፍላ ታዳጊዎች ጤና እንዲሁም የስርአተ ምግብ ዳይሬክቶሬት ዳይሬክተር ዶክተር መሰረት ዘላለም ሲያጠቃሉም የማህፀን ጫፍ ካንሰር የክትባት ዘመቻ አስፈላጊነትን ወላጆችና መምህራን ተረድተው ልጃገረዶችን እንዲያበረታቱም ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ